ግርማዊ ጃንሆይን ለመገናኘት እና እጅ ለመንሳት በእናንተው በኩል ሊዘጋጅ ይቻላል። ለዚህ ቃል ልገባ ለዎት አልችልም። መጀመሪያ የፕሮቶኮል ክፍል ከግቢ ሚኒስቴር ጋር እንዲነጋገር እና በነገሩ እንዲስማሙበት ያስፈልጋል። ከዚያ በኋላ አስፈላጊ ሆኖ ቢገኝ ቀጠሮ ይደረግላቸዋል። ይህንን ለመነጋገር ወደ ግቢ ሚኒስቴር መሄድ ያስፈልገኛል? የለም፣ እርሶ ወደ ግቢ ሚኒስቴር መሄድ አያስፈልገዎትም። ነገሩ የመስሪያ ቤት ጉዳይ ስለሆነ አሁን የፕሮቶኮል ሹሙን ጠርቼ እንነጋገርበታለን። ክቡርነቶ፣ በጉዳዩ አሁን ተነጋግሮበት መልሱን ወዲያው ሊያስታውቀኝ ይችላል። ይህ በችኮላ የሚሆን ነገር አይደለም። መጀመሪያ ከፕሮቶኮል ሹሙ ጋር ተነጋግረን የቃል ስምምነት ካደረግን በኋላ ማመልከቻ ጽፈን ጉዳዩን በዝርዝር ለግቢ ሚኒስቴር ማስረዳት አለብን። ብዙ ጊዜ የሚፈጅ ከሆነ ነገሩን ለማፋጠን ምን ማድረግ ያስፈልጋል? ብዙ ጊዜ አይፈጅም። ዳሩ ግን ደንበኛውን የቢሮ ሥነ ሥርዓት መከተል ስለሚያስፈልግ የግቢ ሚኒስትሩ ራሳቸው ጉዳዩን ለግርማዊነታቸው አቅርበው መልስ መጠባበቅ ያስፈልጋቸዋል። በስንት ቀኖች ውስጥ እርሳቸው መልስ ማግኘት ይችላሉ? ምናልባት ሁለት ወይም ሦስት ቀን ይፈጅ ይሆናል። ግን ትዕዛዙ ከግቢ እንደመጣልን ወዲያው እናስታውቀዎታለን። በዚህ ሳምንት ውስጥ ከእርስዎ ዘንድ መልስ ልጠባበቃ። አዎ፣ እናሰማወታለን። ይበሉ፣ ጤና ይስጥልኝ። እግዚአብሔር ይስጥልኝ፣ ጤና ይስጥልኝ። ፎር ኮምፕሬንሽን ግርማዊ ጃንሆይን ለመገናኘትና እጅ ለመንሳት በእናንተው በኩል ሊዘጋጅ ይቻላል? ለዚህ ቃል ልገባለዎት አልችልም። መጀመሪያ የፕሮቶኮል ክፍል ከግቢ ሚኒስቴር ጋር እንዲነጋገር እና በነገሩ እንዲስማሙበት ያስፈልጋል። ከዚያ በኋላ አስፈላጊ ሆኖ ቢገኝ ቀጠሮ ይደረግላቸዋል። ይህንን ለመነጋገር ወደ ግቢ ሚኒስቴር መሄድ ያስፈልገኛል? የለም፣ እርስዎ ወደ ግቢ ሚኒስቴር መሄድ አያስፈልገዎትም። ነገሩ የመስሪያ ቤት ጉዳይ ስለሆነ አሁን የፕሮቶኮል ሹሙን ጠርቼ እንነጋገርበታለን። ክቡርነቶ በጉዳዩ አሁን ተነጋግሮበት መልሱን ወዲያው ላስታውቀኝ ይችላል? ይህ በችኮላ የሚሆን ነገር አይደለም። መጀመሪያ ከፕሮቶኮል ሹሙ ጋር ተነጋግረን የቃል ስምምነት ካደረግን በኋላ ማመልከቻ ጽፈን ጉዳዩን በዝርዝር ለግቢ ሚኒስቴር ማስረዳት አለብን። ብዙ ጊዜ የሚፈጅ ከሆነ ነገሩን ለማፋጠን ምን ማድረግ ያስፈልጋል? ብዙ ጊዜ አይፈጅም። ዳሩ ግን ደንበኛውን የቢሮ ሥነ ሥርዓት መከተል ስለሚያስፈልግ የግቢ ሚኒስትሩ ራሳቸው ጉዳዩን ለግርማዊነታቸው አቅርበው መልስ መጠባበቅ ያስፈልጋቸዋል። በስንት ቀኖች ውስጥ እርሳቸው መልስ ማግኘት ይችላሉ? ምናልባት ሁለት ወይም ሦስት ቀን ይፈጅ ይሆናል። ግን ትእዛዙ ከግቢ እንደ መጣልን ወዲያው እናስታውቅዎታለን። በዚህ ሳምንት ውስጥ ከእርሶ ወዘንድ መልስ ልጠባበቃ? አዎ እናሰማዎታለን። ይበሉ፣ ጤና ይስጥልኝ። እግዚአብሔር ይስጥልኝ፣ ጤና ይስጥልኝ።